የዲደብልዩ ዜና በመጀመሪያም ዋናው ዜና የጉራጌ ዞን ክልል የመሆን ጥያቄው በዞኑ ምክር ቤት በሙሉ ድምፅ ተቀባይነት እንዳገኘለት የጉራጌ ዞን የባህል ቱሪዝምና መንግስት ኮሚኒኬሽን መምሪያ ኃላፊ ወይዘሮ መሰረታ መልጋ ለዲደብልዩ ተናገሩ። የዩክሬን ፕሬዝደንት ፔትሮ ፖሮሼንኮ ሩሲያ በክሬሚያ አካባቢ በሚገኘው ባህር የያዘቻቸውን ሶስት የሀገራቸውን የባህር ኃይል መርከቦችና ሰራተኞቻቸውን በአስቸኳይ እንድትለቅ አሳሰቡ። በሶማሊያ ዛሬ በተካሄዱ ጥቃቶች ቢያንስ 20 ሲቪሎች ተገደሉ። በመዲናይቱ ሞቃዲሾና በሰሜናዊው የጋልካዮ ከተሞች ለተጣሉት ጥቃቶች አሸባብ ኃላፊነቱን ወስዷል። ዜናው በዝርዝር በደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚገኘው የጉራጌ ዞን ራሱን ችሎ ክልል እንዲሆን ያቀረበውን ጥያቄ የጉራጌ ዞን ምክር ቤት በሙሉ ድምፅ አጸደቀ ምክር ቤቱ ዛሬ ባካሄደው አስቸኳይ ጉባኤ ጥያቄውን ከመረመረ በኋላ ምልአተ ጉባኤው እንዳጸደቀው የጉራጌ ዞን የባህል ቱሪዝም እና መንግስት ኮሚኒኬሽን መምሪያ ኃላፊ ወይዘሮ መሰረት አመልጋ ለዲዳብሊዮ አስታውቀዋል በሀገሪቱ የተጀመረው የለውጥ ጉዞ የጉራጌ ዞን ክልል እንዲሆን ጥያቄ ለማቅረብ ምቹ ሁኔታ በመፍጠሩ ህዝቡ ራሱን በራሱ የማስተዳደር ጥያቄ ማቅረቡን ወይዘሮ መሰረት አስረድተዋል። በዚህ ህንፃ ደግሞ መጠየቅ ያስፈለገበት ምክንያት አሁን የተፈጠረው የለውጥ ጉዞ የዶክተር አብይ መንግስት አሁን ለሁሉ ዜጎች ሀሳባቸው፣ ፍላጎታቸው፣ መብታቸው የመጠየቅበት ምቹ አጋጣሚ መሆኑን በመገንዘብ ህዝቡ ራስን በራስ ማስተዳደር ይገባኛል ብሎ የጠየቀበት አግባብ ነው ያለው። ያ ማለት ግን ጉራጌ ክልል መሆን አለብኝ፣ ራሴ የወሰን አስተዳደር ሊጠበቅልኝ ብሎ ጥያቄ ሲጠይቅ ከኢትዮጵያዊነት ማፈንገጥ ወይም ክልሎቹ ለመገንጠል ታስቦ የተነሳ ጥያቄ ሳይሆን ጉራጌ የትኛውም ቦታ ኢትዮጵያዊነቱ ወራ ከማንደኛ ተጣቅሮን አካባቢ የሚኖር የህብረተሰብ እንዲሆን ይታወቃል። ነገር ግን የአስተዳደር እርከኑ በራሱ ብሄር ብሄረሰቦች ራሳቸውን በራሳቸው የማስተዳደር ህገ መንግስቱ ደንግ ጎላቸዋል። ስለዚህ ይህም ህገ መንግስት ደግሞ ተከትሎ ጥያቄው መመለስ አለበት በሚል ጥያቄ ተነስቶ ሁሉንም በሙሉ ድምጽ ቀበልበት ሂደት ነው ያለ ከአምስት ሚሊዮን ህዝብ በላይ ያለው የጉራጌ ዞን ክልል ለመሆን ልምዱ ያለውና የሚያስፈልገውንም መስፈርት ያሟላ መሆኑን ወይዘሮ መሰረት አክለው ገልጸዋል። ሩሲያ ባለፈው ሳምንት መጨረሻ በአከራካሪው የክሬሚያ አካባቢ በሚገኘው ባህር ተኩስ ከፍታ ሶስት የዩክሬይን ባህር ኃይል መርከቦችን ከያዘች በኋላ ዩክሬን ጦሯን በአካባቢው በተጠንቀቅ አቁማለች። የዩክሬይን ፕሬዚደንት ፔትሮ ፖሮሸንኮ ዛሬ ለተሰበሰበው የሀገራቸው ብሔራዊ ምክር ቤት እንዳስታወቁት ሩሲያ ዓለም አቀፍ ሕግን በመጣስ የዩክሬይን ጦር ኃይል አባላትን በኃይል በመያዟ የሩሲያ ባለሥልጣናት አሁኑኑ እንዲለቋቸው አሳስበዋል። ኡክራይንስኪ ስትሮኒ የባህር ኃይል አባላቱን ከነ መርከቦቻቸው በአስቸኳይ ለዩክሬን እንድታስረክብ እንጠይቃለን። በአዞቭ ባህርና በሌሎች አካባቢዎች የሚታየውን ውዝግብም እንድታበርድ እናሳስባለን። ለዚህ ፈጣን ምላሽ ይጠብቃለሁ። የሩሲያ የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ለጋዜጠኞች በሰጡት መግለጫ ግን የዩክሬን መርከቦች ሩሲያ ባህር ክልል ውስጥ በሕገ ወጥ መንገድ መግባታቸውንና የሩሲያ ጠረፍ ጠባቂዎች ሊያነጋግሯቸው ያደረጉትን ሙከራ ሁሉ ችላ ማለታቸውን ተናግረዋል። የአውሮጳ ሕብረት ምክር ቤት ፕሬዝዳንት ዶናልድ ቱስክ የሩሲያን የኃይል ተግባር በጥብቅ አውግዘው ሩሲያ የዩክሬይንን መርከቦች ከነባህር ኃይል ሰራተኞቹ እንድትለቅ ጠይቀዋል። ይህ ዜና የሚተላለፍላችሁ ቦን ከሚገኘው ዲዳብሊው ነው። በሶማሊያ መዲና ሞቃዲሾ እና በሰሜናዊቱ የጋልካዮ ከተሞች ዛሬ በተጣሉ ሁለት ጥቃቶች በርካታ ሲቪሎች ተገደሉ። የሞቃዲሾው ፖሊስ ሻምበል መሐመድ ሁሴን እንዳስታወቁት በመዲናዊቱ ሞቃዲሾ በመኪና ውስጥ የተጠመደው ቦምብ እየፈነዳው ብዙ መደብሮች በሚገኙበት የገበያ ቦታ ነበር ኢላማ ያደረገውም። በዚያ ተሰብስበው የነበሩ ወታደሮችን ሳይሆን እንዳልቀረ ሻምበል መሐመድ አክለው ገልጸዋል። በጋልካዮ ደግሞ ሁለት አክራሪ አጥፍቶ ጠፊዎች በአንድ ሙስሊም መንፈሳዊ መኖሪያ ቤት ደጃፍ ራሳቸውን በቦምብ ባነጎዱበት ጥቃት በሃይማኖታዊ ሥነ ሥርዓት ወቅት ሙዚቃ ተጫውተዋል ያሏቸውን መንፈሳዊውን መሪና አስራ ሰባት ተከታዮቻቸውን ገድለዋል። ለሞቃዴሾውና ለጋልካየው ጥቃቶች አሸባብ ኃላፊነቱን ወስዷል። በአፍጋኒስታን አንድ ዝነኛ የአካባቢ ጦር አዛዥ መታሰርን በመቃወም በመዲናይቱ ካቡል እና በሌሎች ከተሞች በተካሄደ ተቃውሞ ሰልፍ ወቅት በፖሊስና በተቃዋሚዎች መካከል በተፈጠረ ግጭት አራት ሰዎች መገደላቸው ተነገረ። የካቡል ፖሊስ ቃል አቀባይ እንዳስረዱት ግጭቱ የተፈጠረው አብዱል ጋኒ አሊፖር የተባሉት የጦር አዛዥ ከነዋሪዎች ገንዘብ በኃይል ወስደዋል በሚል ትናንት በአፍጋኒስታን የስለላ ኃይላት ከታሰሩ በኋላ ነው። በግጭቱ 19 ሰዎች መቁሰላቸውንም የሀገሪቱ ጤና ጥበቃ ሚኒስቴር አስታውቋል። ይህ በዚህ እንዳለ የታሊባን ሚሊሻዎች በምዕራባዊ አፍጋኒስታን በአንድ የፖሊስ ተሽከርካሪዎች አጀብ ላይ በጣሉት ጥቃት ሀያ ፖሊሶችን መግደላቸው እንዲሁም ሌሎች አስር ፖሊሶች ደግሞ በሰሜን የሀገሪቱ ከፊል በሚገኝ አንድ የመቆጣጠሪያ ኬላ ላይ በተጣለ ጥቃት መገደላቸውን የፖሊስ ቃል አቀባይ አክሎ ገልጿል። የሊቢያ ባህር ጠረፍ ጠባቂዎች በሜዲትሬኒየን ባህር በኩል አድርገው ወደ አውሮጳ ያቀኑ 113 ስደተኞችን ማዳናቸውን አስታወቁ። የባህር ጠረፍ ጠባቂው ቡድን ቃል አቀባይ አዩብ ጋሲም ዛሬ በሰጡት መግለጫ እንዳስረዱት ሰራተኞቻቸው 17 ሴቶችና አራት ሕፃናት ጭምር የሚገኙባቸውን ስደተኞች ባለፈው ቅዳሜ ከመስመጥ አደጋ እያዳኑት በሳብራታ ከተማ ጠረፍ አካባቢ ነበር። ስደተኞቹ የሕክምናና ሰብአዊ እርዳታ ከተደረገላቸው በኋላ ዛውዬ ከተማ ወደሚገኝ አንድ የመጠለያ ጣቢያ ተወስደዋል። ይህ ዲዳብሊው ነው። ዜናውን ለማብቃት ዋናው ዜና በድጋሚ እነሆ። የጉራጌ ዞን ክልል የመሆን ጥያቄው በዞኑ ምክር ቤት በሙሉ ድምፅ ተቀባይነት እንዳገኘለት የጉራጌ ዞን የባህል ቱሪዝም እና መንግስት ኮሚኒኬሽን መምሪያ ኃላፊ ወይዘሮ መሰረታ አመልጋ ለዲደብሊው ተናገሩ። የዩክሬን ፕሬዝዳንት ፔትሮ ፖሮሼንኮ ሩሲያ በክሬሚያ አካባቢ በሚገኘው ባህር የያዘቻቸውን ሶስት የሀገራቸውን የባህር ኃይል መርከቦችና ሰራተኞቻቸውን በአስቸኳይ እንድትለቅ አሳሰቡ። በሶማሊያ ዛሬ በተካሄዱ ጥቃቶች ቢያንስ 20 ሲቪሎች ተገደሉ። በመዲናዊቱ ሞቃዲሾ እና በሰሜናዊቱ የጋልካዮ ከተሞች ለተጣሉት ጥቃቶች አሸባብ ኃላፊነቱን ወስዷል። ዜናው እዚህ ላይ አበቃ።